ፌዴራል ጠቅላይ አቃቤ ሕግ የአንድ መቶ አስራ አራት ተከሳሾችን ክስ ማቋረጡ ተገለጸ። ከመካከላቸው ሁለቱ የዋልድባ ገዳም መነኮሳት መሆናቸው ተረጋግጧል። መለስካቸው አመሃ ነው ዝርዝሩን የላከልን። ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባስገባው ደብዳቤ የአንድ መቶ አስራ አራት ተከሳሾች ክስ እንዲቋረጥ መወሰኑን አስታውቋል። 114 ተከሳሾች በሙሉ በተለያየ የሽብር ወንጀል የተጠረጠሩ ሲሆኑ ከእነዚህም መካከል የዋልድባ ገዳም መነኮሳቱ አባ ገብረ ኢየሱስ ኪዳለ ማርያምና አባ ወልድ ስላሴ ወልደ ሃይማኖት ይገኙበታል። ክሳቸው እንዲቋረጥ የተደረገላቸው እነዚህ ሰዎች ከዚህ በፊት ሲደረግ እንደቆየው ከእስር እንደሚፈቱ አቃቤ ሕግ መግለጹንም ምንጮች ይናገራሉ። ከሁለቱ መነኮሳት ጋር በአንድነት የተከሰሱት የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምህረቱን ተወሰነ በተባለው ውሳኔ ላይ ያላቸውን መረጃ ጠይቄያቸዋለሁ። ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኮሶቹ የተከሰሱበት በመነሻ ገር ወ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸውን እንደተቋረጠ አረጋግጫለሁ። እውነቱ መነኮሳትና ሰነዳ ዘላለም ናቸው። በሌላ መዝገብ እናቱ አስቻለው ደሴ በሚል መዝገብ ይ ሁለት ሰዎች ክሳቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል። ግን ለጊዜው ነው ያረጋገጥኩት የእነዚህ ብቻ ስለሆነ ነው። እኔ በርካታ ደንበኞች አሉ። እነሱ ክስ ተቋርጦ እንደሆነና እንዳልተቋረጠ ጠይቄ ነበር። ስለ መቋረጡ የመጣ ደብዳቤ አለመኖሩን ከፍርድ ቤት ሳት ወጥ አረጋግጫለሁ። ምናልባት እንግዲህ ዛሬ የደረሰው ደብዳቤ ሙሉ በሙሉ ይሁን አይሁን ያረጋገጥነው ነገር ስለሌለ ነገንም ይጠብቃለን በተመሳሳይ በሽብር ወንጀል ተጠርጥረው ከተያዙና በሌላ መዝገብ ከተከሰሱ ሰዎች መካከልም ዛሬ ክሳቸው እንደተቋረጠ የተነገራቸው እንዳሉም ከተከሳሾቹ ጠበቆች አቶ ወንድሙ ይብሳ ለቪኦኤ አስረድተዋል ተፈቱ ከተባሉት ውስጥ ይሁኑ አይሁኑ በግልጽ አላየሁትም ነገር ግን አቶ ሀብታሙ በየነ አመንቴ ከወለጋ አካባቢ ታዙ ኦሮሞዎች ናቸው በእነሱ መዝገብ ከተከሰሱት ውስጥ የአምስቱ ሰዎች ስም ዝርዝር ክሱ እንደተቋረጠ በችሎት ላይ ተነግሮናል። ከነዚህ ክሳቸው ከተቋረጡት ውስጥ አንደኛ አቶ ተስፋዬ አበበ፣ ሁለተኛ አቶ ግልሱማ ፍቃዱ፣ አቶ ጎልታ መከርና አራተኛ አቶ ዋክቶላ ኃይሉ፣ አምስተኛ ጫላ ያደቴ ቡልቱም ተባሉታ ክሳቸው ተቋርጠዋል። የተቀሩት ደግሞ አራት ሰዎች ናቸው። አሁን በዚህ በዚህ ቁጥር ወደ አስራ አራት ነበሩ። ቀደም ሲል ሌሎቹ ተፈርዶባቸዋል እንከላከልም ተብሎ አሁን ከእነዚህ ውስጥ አራት ሰዎች ይቀራሉ ማለት ነው። እነዚህ አምስቱ ዛሬ ክሳቸው የተቋረጡ ከእነዚህ ከተባሉት ውስጥ ሆናሉ ብዬ ነው። በተመሳሳይ ወንጀል ተከሰተው ከተፈረደባቸው መካከል እስከ ዛሬ ከጥቂቶቹ በስተቀር የተፈቱ የሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ So bad.